የዛሬ ሶስት ዓመት ገደማ የሐዋሳ ዩኒቨርሲቲ ሁለተኛ ዓመት ተማሪ በነበረችበት ወቅት የመሰናዷችን እንግዳ ነበረች፣ ሀና ኃይሉ አረጋውያንና ሕፃናትን በሚረዳ ተቋም ውስጥ በጎ ፍቃደኛ አገልጋይ ነበረች በወቅቱ። ዛሬ ሀና በተለያዩ መድረኮች ላይ በመገኘት ለወጣቶች አነቃቂ ትምህርቶችን የምትሰጥ፣ የላቁ ሐሳቦችን የምታጋራ ባለሙያ ሁናለች። ከሀና ጋር በተዛማጅ ሐሳቦች ላይ ያደረግኩትን ቆይታ የጀመርኩት ከሦስት ዓመታት በፊት ያጋራችንን እቅድ በማስታወስ ነበረ። በወቅቱ ሆስፒታል ውስጥ ተጥሎ የተገኘ ልጅ ለማሳደግ ከፍተኛ ፍላጎት ነበራት። ከተመረቀች በኋላ ሕፃኑን ተረክባ ለማሳደግም ከፍተኛ ህልም ነበራት። የህልሟ የት ደረሰ? ልጁን ለማሳደግ እስክመረቅ ሞክር ሞክሬ ነበረ በብዙ መንገድ ግን፣ የህግ የወጣው ህግ የወጣው ፖሊሲ ላገቡና ኢንካም ላላቸው ሰዎች ስለነበረ ከሶስት ዓመት ለማቆየት ከጣሊታራይዛፍ ጋር ብዙ ሙከራ አደረግን። ከዛ ግን መንግስት ህጋዊ አይደለም እና ማሳደጋችን ብሎኝ፣ ለሌላ ቤተሰብ ተሰጠ ማለት ነው። እንግዲህ ከዛ ጊዜ በኋላ ደግሞ አነቃቂ ንግግሮችን በማድረግ እንዲሁም ደግሞ ወጣቶች በግል ህይወታቸው የላቁ እንዲሆኑ የሚያስችሉ ስልጠናዎችን በመስጠት ስራ ላይም ተሰማርተሻል። የግል ምክንያትሽስ ምንድን ነው? ይህንን ዘርፍ ለመቀላቀል ከስጀምር፣ በጎ ፈቃደኛ ሆኜ ሰዎችን መርዳት ነበር አስቤ ጀምሬ ነበረው። ይህን ደግሞ ያደረግኩት ሰዎችን ለመርዳት ቅንነት ወይ ደግነት ኖሮኝ አልነበረም። ከነበረብኝ ትንሽ ቻሌንጅ ነበረብኝ በልጅነቴ። ከዛ ከነበረብኝ ፈተና ለመውጣት ራሴን መደበቅ ነበረብኝ አንድ ነገር ውስጥ ሀሳቦችን ለመሰብሰብ እና በጎ ፍቃደኛ መሆን እና መጽሐፍ ማንበብ ሀሳብን ወይም የትኛውም ካለንበት ችግር ልክ ሰው በሱስ እንደሚደበቀው መደበቅ እንደሚችል ተረዳሁ እና ያንን መንገድ ጀመርኩ። ግን ሳላስበው በካ መልካም ዘር ነው በጎ ፍቃደኝነትም፣ ማንበብም ሰዎችን ለመርዳት ማሰብም ዘር ነበረ። አሁን በቅሎ ሳየው ትልቅ ነገር እየሰራው እንደነበር ተረዳሁኝ። በአስራ ሁለት አመቴ ነበር የጀመርኩት ላለፉት አስርት አመታት እንግዲህ፣ አሁን ሀያ ሶስት አመቴ ነው። ለረጅም ጊዜ በጎ ፈቃደኛው ይሄ በተለያየ መንገድ የተለያየ ቦታ ላይ ከጥበብ የትኛውንም ነገር ሰራ ነበረ። ያ መንገድ ይዞኝ መጣ። የሆነ ቦታ ላይ ግን በተለይ ዩኒቨርሲቲ በገባሁበት ጊዜ የሀገራችን ችግር የምግብና የእንጀራ ጉዳይ እንደዚህ አይነት ችግር እንዳልሆነ ገባኝ እና ሜንቶርሺፕ ከዚህ በፊትም ሌላ ሚዲያ ላይ ለመጥቀስ ሞክር ያለው የእርዳታ ጥሪ ብዬ ሰዎችን ኔ እንዲያግዙኝ ትልቅ ቦታ እንደርስ ብዙ ነገር አደርግ ነበረ። በልጅነቴ የአስራ ሰባት የአስራ ስድስት አመት ልጅ እያለው ትልቅ ቦታ የምደርስበት መንገድ ፈልግ ነበረ። ያ መንገድ ያለኝን የመናገር ችሎታ በተሻለ መልኩ በጥበባዊ መንገድ ቀርጾ ከዛ ሰዎች አይምሮ ላይ በመስራት ሰዎች እንዲለወጡ ማድረግ እንደሚያስችል ገባኝ። ስለዚህ የጎደለው ሆድ የተራቆተው ሰውነት በተገነባ አእምሮ መስተካከል ይቻላል ብዬ አሰብኩኝ እና የሰው አእምሮ ላይ ኢንቨስት በማድረግ ሰውን አመለካከቱ፣ ህይወቱ፣ ኑሮውን፣ የገቢ ምንጮን ሁሉ መቀየር እንደሚቻል ገባኝ። እኔም እንደዛ ነበር ያደረኩት። ሀሳቤ ሲለወጥ ነው ህይወቴ የተለወጠው። ስለዚህ ማድረግ ያለብኝ ሰዎችን መርዳት የምፈልግ ከሆነ የእውነት የምወድ ከሆነ ለሀገሬ የሆነ ነገር ማድረግ አለብኝ ብዬ ማስብ ከሆነ ወጣቶችን አስተሳሰባቸው እንዲለወጡ ማድረግ ነው ያለብኝ ብዬ አመንኩን። መንቃትና ማንቃት መብቃትና ማብቃት የሚል ህይወት አማይ እንደ መምህር እንደ ጓደኛ እገዛ በማድረግ ለሰዎች መንገድ ማሳየት በጣም ትልቅ አማራጭና መንገድ እንደሆነ ተረዳው። እዛ ቀንና ለሊት በተለያየ መንገድ ራዕይ ላይ መስራት ቻልኩ። የተለያዩ ስልጠናዎችን ወሰድኩኝ። እነዛ ነገሮች እኔ ወደምፈልገው መንገድ አሁን ወደማየው መንገድ ወሰዱ። ትንሽ ቁጥር ጀምሮ በጣም ብዙ ወጣቶችን የተለያዩ ዩኒቨርሲቲዎች ላይ የትርጉም ማሰልጠን ዋና ነገር የሆነ የምር ትልቅ ሰዎች ሲናገሩ እዚህ ወጣቶች እንደ ምክር ነው የሚቀበሉ ከኔ ግን እንደ ህይወት ምድ ስለሚቀበሉ እንዴት እኔ ከጠበበ አስተሳሰብ እንደወጣሁ እንዴት ራሴ ላይ መስራት እንደቻልኩ እንዴት ተጠያቂ እንደምሆን ለእድገቴም ለውድቀቴም ስነግራቸው አሳቢ የሳካስላቸው የምር ለውጦች ማየት ጀመርኩ እና ያ ነገር የህይወት ስራ የሆነ በቃ በደስታ የምሰራው ነገር ሆነ። እንደዛ ነው የጀመርኩት። በቅርቡ እንግዲህ ስለ አብሮነት፣ ስለ ይቅርታና ግጭት አፈታትን ስለመሰሉ ጉዳዮች የሚያነሳሳ ስልጠና ከተለያዩ ክልሎች ለመጡ ወጣቶች መስጠትሽን ሰምቻለሁ። ይህን መሰል መርሃ ግብር ማዘጋጀት አስፈላጊ የሆነበት ምክንያት ምንድን ነው? በተለይ በአሁኑ ሰዓት በምን መልኩስ ነው ስልጠናውን የምትሰጡት? ይህን አብሮነቱ ውበት የሚል ያመጣሁት እንዴት ነው? አንድ ሰው ካላወቀ ለነጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በደጉ ኃላፊነትም ግዴታ ይኖርበታል ነገር ግን እኔ እንደግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድን ወጣት አንተ አጥፍተሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ በማስበው። ስለዚህ አይ አቶ ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን የሚያነቃንን ሙዚቃ የሚያነቃንን ፊልም፣ ቲያትር የሚያነቃንን መጽሐፎች የምናገኘው ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰርስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጠኛለሁ ከሰላሳ የሚበልጡ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፔሪንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብሮን አብረን እንዴት እንኖር እንዴት መቻቻል ሊመጣ ይችላል። የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰኩ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ላይ አብሮነትን የምናሳየው ግን ግላዊ ማንነታችን ግላዊ ልቀታችን ስላት ነው የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰ የግል ህይወታችን ልቀት የጋራ ኑሯችን ድምቀት የሚል ከግል ሕይወታችን ተነስተን እንዴት ለብዙሀን መጥቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ የያዘ ሀሳብ ነው ለወጣቶች እያስተማርኩ ያለሁት። ወደ ብዙ አካባቢ የመድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎት ማሳበም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ ሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር የማቴሪያል፣ የመንገድ፣ የህንፃ፣ የምናምን ስራዎች ቢሰሩ እንኳን በአንድ ክብ ስጥ መጥፋት መውደም እንደሚችሉ አይተናል። ስለዚህ ምኑ ጋር ነው ችግሩ ያለው የቱ ጋር ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ስትል ውጤቱ ላይ ነው ያተፎ ነው ውጤቱን ለመቀየር ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደድ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀው እና ጥሩ ምንጭ ነበረ ከወጣቶቹ የሚያገኘውት አሁን የላኩ ነበር ሀሳባቸውን ብዙ በስራሽ አጋጣሚ ቀደም ብለሽ እንደጠቀስሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ? እስካሁን በጣም አጥፊ ናቸው መጥፎ ናቸው ብለን የምናያቸውን ሰዎች ቀረቤታይ፣ እውነታው እንደዛ አይደለም ያገኘወት እውነታ ያገኘወት ሁነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሀርድዌሩ ላይ ችግር ይመጣል ብያላቸው እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፕሌክስ የሚያረጉት። ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጸው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች መልካም ሀሳቦችን ወጣቶች ለመብቀል አለብን የሚለውን ነገር በእውነት ደጋግሜ ደጋግሜ አስመሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል የምንማረው ትምህርት እንግዲህ አብዛኛዎቹ ተማሪዎች ናቸው ወጣቶች እንግዲህ ከሰባ ፐርሰንት ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው ከኢለመንታሪ እስከ ዩኒቨርሲቲ ድረስ እና የምንማረው ትምህርት መሬት የወረደ ነገር አይደለም አይጨበጥም ፕራክቲካል የምንሞክረው አይደለም ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማለት ስህተት ነው። የአስተሳሰብ ንቀት፣ የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። ሰው አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ። የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ እኔ በደንብ ትኩረት ተደርጎ እንግዲህ ከመንግስት ጋር የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርሲቲዎች ጋር እሰራለሁ ከሃይስኖች ጋር ተናለው ግን ይበልጥ ደግሞ የመንግስት አስሮ ከቶ ተአስተሰር ላይ መሰራት አለበት የሚለናል። በደንብ አስምሮበት ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር ከተሰጠው ትኩረት እንደውም ከዛ በላይ አስተሳሰብ ላይ መስረት ሊሰጥ ይገባል ብዬ ምንም ፈርጊያት ምሬ መናገር እፈልጋለሁ። በጣም አመሰግናለሁ ሀና። አንድ የመጨረሻ ጥያቄ አለኝ። አዲሱ የኢትዮጵያ ዓመት እየደረሰ ነው። ወጣቶች በአዲሱ ዓመት እንዲያሳድጉት የምትፈልጊው በግላቸው እንዲለማመዱት የምትመክሪው ክህሎት ወይንም ልማድ ምንድን ነው? አንደኛው ነጋችንን እናድን የሚል ሀሳብ ለወጣቶች ማስተላለፍ እፈልጋለሁ። ነጋችንን እናድን ትናንትናችን አልፈዋል። ትናንትናችን በዛሬያችን ውስጥ አንዳች ጠብታ ለውጥ ሊያመጣ አይችልም። እጃችን ላይ ያለው ዛሬ እና ነገ ነው። ስለዚህ ትላንትናችንን በትላንትናችን አንጣላ። እኔ በትላንትና አልጣላም በትላንትና ከሰዎች ጋር ትላንትና ምንም አይነት ነገር አያጣም እኔ ጋር። ዛሬ ግን በእጃችን ላይ ያለች እና ውሳኔ መውሰን እንችላለን። የት ነው መድረስ የምንፈልገው? ምን አይነት ለውጥ ነው ማምጣት የምንፈልገው? እዛ ላይ ፎከስ ከማድረግ ውጭ ትላንትናችን ላይ ያለው ነገር ህይወታችንን ወደፊት ከማበላሸት ውጭ ምንም አይነት ተጽዕኖ፣ ምንም አይነት እድል ይኖረዋል ብዬ አላስብም። ጥቅም የለው ስለዚህ አንደኛ፣ አስተሳሰባችን ላይ ብንሰራ፣ ራሳችን ላይ ኢንቨስት ብናደረግ፣ መድረሻችንን ብናጠው፣ ምክንያቱም ሰው መነሻው ላይ ሆኖ ነው መድረሻውን የሚወስነው መንገድ ሲሄድ፣ ልክ እንደዛው መነሻችን ላይ ሆነን ከአምስት ዓመት በኋላ የት እየሄድኩ ነው፣ ከአስር ዓመት በኋላ የት እየሄድኩ ነው፣ ከዛ እንደዚህ ያደረገ እንደዚህ ያደረግ ከዛ እያለን ራሳችንን ብንጠየቅ፣ እጅግ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እውቀትና ህይወት መሀል ትልቅ ጋፍ ነው ያለው እንደምናየው፣ የምንማረውን ነገር እያደረግነው አይደለም። ስነ ዜጋና ስነ ምግባር እንማራለን፣ ግን ምግባርም ትውልድም እያፈራን አይደለም። ስለዚህ ዜጋም ምግባርም የምናፈራው ደግሞ በሕይወት በጭርጥ የሚታዩ ነገሮችን ለተማሪዎች ለወጣቶች ልናሳዩ ነው። ሁላችንም ምሳሌ መሆን እንችላለን ብዬ አስባለሁ። ሀና ኃይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ። የመጨረሻችን እንደማይሆን አስባለሁ። እጅግ በጣም አመሰግናለሁ እግዚአብሔር